ኢትዮጵያ ለሀቀኛ የሽግግር ፍትህ ዝግጁ ናት። የፕሪቶሪያውን በዘላቂነት ተኩስ የማቆም የሰላም ስምምነት ተከትሎ ከኢትዮጵያ አኳያ ባህሪው የአፈጻጸም ስልቱና የውጤት ማዕቀፉ ለተወጠነው የሽግግር ፍትህ አማራጭ የፖሊሲ ሀሳቦች የሚያቀርብ የባለሙያዎች ቡድን በፍትህ ሚኒስቴር ስር እንዲቋቋም ተደርጎ ወደ ስራ ገብቷል። አሁን ላይ የሽግግር ፍትህ በእርግጥም ለኢትዮጵያ ቢያስፈልጋትም ከጅምሩ የመንግስት ሚና የአንበሳውን ድርሻ መያዙ ግን በገለልተኝነቱና ተአማኒነቱ ላይ ጥያቄ እንደሚያስነሳ የሕግ ባለሙያዎች ለአሜሪካ ድምጽ ገልጸዋል። በቀጣይም አደረጃጀቱን ከፍትህ ሚኒስቴር ውጪ በገለልተኛ ኮሚሽን እንዲዋቅር ማድረግ ካልተቻለ በሽግግር ፍትህ የመንግስት አካላት ተጠያቂነት የማይታለፍ ሆኖ ቢገኝ ትግበራውን አስቸጋሪ እንደሚያደርገው ባለሙያዎቹ ያመለክታሉ። አስማማው አየነው በጉዳዩ ላይ ተከታዩን መሰናዶ ያደርሰናል። በኢትዮጵያ ደም አፋሳሽ የነበረውን የሰሜኑን ጦርነት ለማስቆም በፌዴራል መንግስትና በህወሓት መካከል በፕሪቶሪያ ላይ የተፈረመውን ስምነት ተከትሎ የሽግግር ወቅት ፍትህ አስፈላጊነት በመንግስት አካላት ተደጋግሞ ሲነሳ ተሰምቷል። በእርግጥ ጉዳዩ ቀደም ብሎ በምክር ሀሳብ ደረጃ የሰብአዊ መብት ኮሚሽንን ጨምሮ በተለያዩ አካላት ያቀርቡ የነበረ ቢሆንም የመንግስትን ትኩረት ያገኘው ግን የሰብአዊ መብት ጥሰቶች በሽግግር ወቅት ፍትህ እንዲፈቱ በፕሪቶሪያ ከስምምነት ከተደረሰ በኋላ ነው። ለመሆኑ የሽግግር ወቅት ፍትህ ምን ማለት ነው? መንግስት ያልሆነውና በውጭ የሚንቀሳቀሰው የሰብአዊ መብቶች ጥበቃ ማዕከል ኃላፊ አቶ ያሬድ ኃይለማርያም ያብራራሉ። የሽግግር ፍትህ ማለት በአንድ የመንግስት ስርዓት ውስጥ በተወሰነ ወቅት ውስጥ የተፈጸሙ እጅግ አስከፊ የሚባሉ እንደ ቀላል ወንጀል የማይቆጠሩ ከፍተኛ የሰብአዊ መብት ጥሰቶች፣ የወንጀል አድራጎቶች በተለይም ደግሞ በሰው ስብዕና ላይ አንድ ማህበረሰብ ላይ በዘር ላይ ያነጣጠሩ የመብት ጥሰቶች በተፈጸሙባቸውና ትልቅ የፖለቲካ መሻገር ባለባቸው ሁኔታዎች ውስጥ ከዛ ሂደት ወጥቶ የፖለቲካ ለውጥ የሚያደርግ ሀገር ቀጥታ አዲስ የፖለቲካ ስርዓት ገንብቶ አይቀጥልም። የመጀመሪያ ስራው የሚሆነው ባለፉት ጊዜያቶች የደረሱ ቁስሎችን ማከም ነው እና በሰብአዊ መብት ጥሰትም በወንጀል አድራጎቶችም የተፈጸሙ ቁስሎች ደግሞ የሚታከሙት በዚህ የሽግግር ጊዜ ፍትህ ነው። ሌላው የህግ ባለሙያ አቶ ያሬድ ስዩም በኢትዮጵያ ያለፉት አመታት በግጭት ማለፋቸውን ተከትሎ የሽግግር ፍትህ የሚል ሀሳብ መሰማት መጀመሩ ይናገራሉ። በተለይ በእኛ ሀገር ሁኔታ ደግሞ ግጭት ላይ ነው ያሳለፍነው የአለፉትን አመታት። ስለዚህ ከእሱ በመነሳት ነው በዋናነት የሽግግር ፍትህ ጉዳይ ዋና የአደባባይ መወያያ ሆኖ የመጣው ከተጠያቂነትን ከማስፈን ፍትህን ከማስፈን እና በዛ ውስጥ ደግሞ ሊገኝ ይችላል ተብሎ እየታሰበ ካለው እርቅ አኳያ፣ በተለይም ደግሞ እነዚህ ነገሮች ተመልሰው ሌላ ቁርሾ የማይፈጥሩበትን ሁኔታ ለማምጣት እንደዚህ አይነት ሁኔታ ነው ሽግግር ፍትህ የሚተገበረው። ኢትዮጵያ ያጋጥሟት አይነት ችግሮች ውስጥ ያለፉ የአፍሪካ ሀገራት የችግር ወቅት ፍትህን ተግብረው ውጤታማ መሆን ችሏል፣ ይላሉ ጠበቃና የህግ ባለሙያ የሆኑት አቶ ያሬድ ስዩም። ውጤታማ ሆኖ የሚነሳው የደቡብ አፍሪካው ነው እንጂ ኬንያም፣ ሌሎችም ሀገሮች ላይቤሪያም፣ እንደዚህ ብዙ ሀገሮች ሞክረውታል። አንዳንድ ቦታም ውጤት አምጥቷል። ስለዚህ ዋናው ነገር መነሻው ነገር በምን አይነት ሁኔታ ውስጥ አልፈናል የሚለው ነው። ይሄንን ስርዓት ለመተግበር መነሻ የሚሆነው ማለት ነው። ኢትዮጵያን በየመንግስታት ለውጥ ውስጥ በተለያየ ጊዜ ይህንን የፍትህ ስራ ለመተግበር ሞክራለች የሚሉት የኢትዮጵያ ሰብዓዊ መብት ተሟጋቾች መካከል ዋና ዳይሬክተር አቶ ያሬድ ኃይለማርያም፣ ነገር ግን የቀደሙ ጥረቶች ውጤታማ መሆን ሳይችሉ መቅረታቸውን ይናገራሉ። በተሳካ ሁኔታ በትክክለኛ የፖለቲካም ጫና ምንም ሳይኖርበት የተደረገ የሽግግር ፍትህ ኢትዮጵያ ውስጥ መቶ አያቅ ። ደርግም ለውጥ ሲይዝ በቀል ላይ ያተኮረ ስለነበረ በቀዳማዊ ኃይለሥላሴ ዘመን የነበሩ ባለስልጣናቶችን ከመረሸን የጀመረው የቀሩትን በማሰር በበቀል ነው የተጀመረው። ከዛ በኋላ የነበረው የለውጥ ጥፋት ኢህአዲግ ደርግን ያስወገደበትን ካየህ ደግሞ እንደዚሁ የዚህ የቀሽ ክስ ተብሎ ለረጅም ጊዜ ሰባት ስምንት ዘጠኝ ዓመት የወሰደው ክስ የደርግ ባለስልጣናቶችን አስሮ ፍትህ ላይ ተጠያቂነት ላይ ወንጀል ላይ ያተኮረ ሂደት ነበረ። ግን እሱ ደግሞ በራሱ ብዙ ጉድለቶች ነበሩበት። የፍትህ ሂደቱ ችግር ነበረበት። የበቀለኝነት ስሜት ይንጸባረቅ ነበረ እና የእርቅን እና ሌሎች ነገሮችን ያሟላ የተሟላ የሽግግር ፍትህ አልነበረም። ከፍትህ ማምጣቱ ይልቅ ሞር ፍትህን የበቀል መወጫ መንገድ የተደረገበት ስለሆነ የተሳካ አልነበረም፣ እና ይሄኛው ምናልባት በጥንቃቄ ተይዞ ኮሚሽን ተበጅቶለት በአግባቡ ከመንግስት እጅ ወጥቶ በገለልተኛ አካል የሚያዝ ከሆነ ምናልባት ለመጀመሪያ ጊዜ ኢትዮጵያ የተሳካ የሽግግር ፍትህ ሂደት ለሌላም ዓለም ምሳሌ የሚሆን ልታደረግ የሚችልበት ዕድል ይሆናል። የፕሪቶሪያውን ስምምነት ተከትሎ በኢትዮጵያ ሊተገበር እየተሰራበት ያለው የሽግግር ፍትህን በተመለከተም አማራጭ ፖሊሲ ሀሳቦቹን የሚያቀርብ የባለሙያዎች ቡድን በፍትህ ሚኒስቴር ስር እንዲቋቋም ተደርጎ ወደ ስራ ተገብቷል። ይህም የባለሙያዎች ቡድን ያዘጋጀው የሽግግር ፍትህ ማፈላለጊያ አማራጭ ፖሊሲ ሀሳብ ሰነድ ማስጀመሪያ ውይይት ምክትል ጠቅላይ ሚኒስትር ደመቀ መኮንን ጨምሮ ከፍተኛ የስራ ኃላፊዎች በተገኙበት የካቲት 27 2015 በአዲስ አበባ ተካሂዷል። በዚህ ውይይት የኢትዮጵያ ሰብዓዊ መብት ኮሚሽን ከተባበሩት መንግስታት ከፍተኛ የሰብአዊ መብቶች ቢሮ ጋር በመተባበር በተለያዩ ክልሎች ባደረገው ውይይት የሽግግር ፍትህ አስፈላጊነት ላይ መስማማት ስለመኖሩ የዋና ጽሕፈት ቤት ዳይሬክተሯ አልባብ ተስፋዬ ተናግረዋል። ተጎጂዎች፣ በተለይ እነዚህ ዳይሬክትሊ አፌክትድ ፖፒሌሽንስ የምንላቸው ዋና የሚፈልጉት ሰላምና ደህንነት እንደሆነ ገልጸዋል። በሁሉም የሀገሪቱ ክፍሎች የሚስተዋሉ ግጭቶች መነሻ ምክንያት ላይ ትኩረት በማድረግ መፍትሄ መቀየስ እንደሚያስፈልግም ተናግረዋል ማለት ነው። ከዛም በኋላ ተጎጂዎች እንፈልጋለን ብለው የነገሩን ማካካሻ ነው። የተፈናቀሉ ሰዎች ወደ ነበሩበት ቦታ እንዲመለሱ ይፈልጋሉ፣ መልሶ ማቋቋም እና ጥሰቶቹ ደግሞ ወደፊት እንዳይደገሙ ዋስትና ይፈልጋሉ ተጎጂዎች በኢትዮጵያ ለሰባዊ መብቶች መከበርና ለህግ የበላይነት መረጋገጥ የሽግግር ፍትህን ተግባራዊ ማድረግ ጊዜ በላይ አስፈላጊ ስለመሆኑ መንግስትም እንደሚያምን ምክትል ጠቅላይ ሚኒስትሩ አቶ ደመቀ መኮንን በወቅቱ አረጋግጠዋል። የሽግግር ፍትህ ስርዓትን በማደራጀት በሀገራችን ግጭቶችና የሰብአዊ መብት ጥሰቶች እንዳይደገሙ ማድረግና ዘላቂ ሰላምን ማስፈን የሁላችንም የጋራ ኃላፊነት ነው። ይህ የሽግግር ስርዓት እውነትን ተጠያቂነትን ፍትህንና ይቅር መባባልን መዳረሻው የሚያደርግ ሊሆን ይገባል። በዚህ ብሔራዊ የማስጀመሪያ ውይይትም የሽግግር ፍትህ ለመተግበር የሚያስችሉ አምስት የፖሊሲ አማራጮች በባለሙያዎች ቡድን ቀርቧል። አቶ አዲ ደቀቦ የባለሙያዎች ቡድን አባል ናቸው። አንደኛው አማራጭ 1983 ዓ.ም በፊት የነበሩትን ማካተት ከ1983 በኋላ ካልሆነም ደግሞ 1987 ዓመተ ምህረት ህገ መንግስቱ ወደ ስራ ከገባበት ጊዜ ጀምሮ ማለት ነው ያሉትን ጉሌ የሰባዊ መብት ጥሰቶችን ማጣራት። አራተኛ አማራጭ ተደርጎ የተቀመጠው ዶክተር አብይ አህመድ ስልጣን ላይ ከመጡበት ጊዜ ጀምሮ ያለውን ሁኔታ መመልከት። አምስተኛ አማራጭ አድርገን ያስቀመጥ ነው ህገ መንግስቱ ስራ ላይ ከዋለበት ከ1987 ዓመተ ምህረት ጀምሮ ያለውን ጥሰቶች መመልከት ነገር ግን ለእነዚህ ግጭቶች መነሻ እየሆኑ ያሉት በርካታ ትርክቶች መሰረታቸው ይህ ጊዜ በፊትም የነበረ በመሆኑ ምክንያት ወደ ኋላ ለሌሎች ለእርቅና እውነትን ለማፈላለግ ዓላማ ከ1987 ዓመተ ምሕረት በፊት ያሉትንም ጊዜያት ወቅቶች መመልከት የሚለው አምስተኛ አማራጭ ተደርጎ ተቀምጧል ማለት ነው። አሁን ለምክክር የቀረበው አማራጭ ፖሊስ ሰነዱ የሀገራትን ተሞክሮ ጨምሮ አማራጭ ሽግግር ፍትህ ትግበራ ፖሊሲዎችን ይዟል የሚሉት የኢትዮጵያ ሰብአዊ መብት ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለ ማርያም የሚተች ነገር አለው ይላሉ። በእርግጥ የሽግግር ፍትህ በዓለም አቀፍ ደረጃም በሌሎች ሀገሮችም ልምድ ሁለት አይነት መልክ ያለው የሽግግር ፍትህ ይካሄዳል። በአንዳንድ ሀገሮች የሽግግር ፍትሁ በዋነኛ የሚያተኩረው ተጠያቂነት ላይ የወንጀል ተጠያቂነት ላይ አተኩሮ የሽግግር ፍትሁ በሚሸፍናቸው ጊዜያቶች ውስጥ የተፈጸሙ ከፍተኛ የሚባሉ የሰብአዊ መብት ጥሰቶች፣ የወንጀል አድራጎቶች ላይ የተሳተፉ ሰዎች ተጠያቂ የሚሆኑበት፣ የተበደሉ ሰዎች የሚካሱበት፣ ይቅርታ የሚጠየቅበት እና እውነት ተጠርዞ ተሰንዶ የሚወጣበት ይሄ ትሩዝ ኤንድ ሪኮንሲሌሽን ይሉታል በእንግሊዝኛው። እውነትንና እርቅን ማዕከል ያደረገ ፍትህን ማዕከል ያደረገ አይነት የሽግግር ፍትህ አለ። ሌላኛው ደግሞ የወንጀል ተጠያቂነትን ወደ ጎን ትተውና እርቅ ላይ ብቻ ያተኮረ አንተምተው አንተምተው የመባባል በእርቅ ብቻ ነገሮችን በመፍታት ላይ እያተኮረ የሽግግር ፍትህ አይነት አለ እና እነዚህን የማ የፖሊሲ ሀሳቦች እዛ ላይ በተወሰነ ደረጃ ጠቆም ተደርጓል። እና ውይይቱም እንግዲህ ኢትዮጵያ ከነዚህ ከሁለቱ የትኛውም ብትከተል ወይም ሌሎችም ተጨማሪ አማራጮች ካሉ የትኞቹን ብትከተል ይሻላል የሚሉ ነገሮችን ሰነዱ ይዟል። ግን ብዙ ደግሞ በሰፊው የተብራራም ሰነድ አይደለም። ነገር ግን በዚህ ዘር ስራስ ላይ ጥናት ያደረጉ ሰዎች በየጊዜው ብዙ የመነሻ ሀሳቦች እያቀረቡበት ነው ያለው። የሚተቹ ጎኖችም አሉት። ከወራት በፊት በአዲስ አበባ በተካሄደው ብሔራዊ የምክክር መድረክ የተጀመረው በሽግግር ፍትህ የፖሊሲ አማራጮች ላይ የሚደረገው ውይይት አሁን ወደ ክልሎች በመውረድ ህዝባዊ ውይይቶች እየተደረገበት እንደሚገኝ የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ለአውሮፓ ህብረት ተወካዮች ከቀናት በፊት በሰጡት ማብራሪያ ገልጸዋል። በአሁኑ ወቅት በኢትዮጵያ የሽግግር ፍትህ አስፈላጊነት ጎልቶ ወጥቷል የሚሉት የህግ ባለሙያ ቱ ያሬድ ኃይለ ማርያም ከጅምሩ የመንግስት ሚና ከፍተኛ መሆን ግን በገለልተኛነቱ ላይ ጥያቄ የሚያስነሳ ነው ይላሉ። ይህም የባለሙያዎች ቡድን በፍትህ ሚኒስቴር ስር ከመዋቀሩ ይጀምራል። ኢትዮጵያ የሽግግር ፍትህ ሥርዓት ሂደት ያስፈልጋታል፣ እዛ ላይ ምንም ክርክር የለም። እንደዛ ከሆነ ጉዳዩን ለፍትህ ሚኒስቴር ወይም ደግሞ ፍትህ ሚኒስቴር ለሚያ ላዋቀረው ሌላ አካል ከመስጠት ይልቅ ለተወካዮች ምክር ቤት ተጠሪነት ያለው ስልጣን እና ተግባሩ በዝርዝር የተመዘገበ የተለካ ስልጣን ያለው የሽግግር ፍትህን ደስ የሚያቀላጥፍ ኮሚሽን ቢቋቋም የኮሚሽኑ ማቋቋም ደግሞ ልክ የብሔራዊ ምክክር ጉባኤው በተቋቋመበት መንገድ ገለልተኛ ሰዎች፣ በዚህ ዘርፍ ጥናት ያደረጉ ባለሙያዎች፣ ምሁራን፣ የሲቪክ ማህበራት፣ ሚዲያዎች በተሳተፉበት መንገድ ኮሚሽን ተቋቁሞ ያ ኮሚሽን አሁን እየተካሄደ ያለውን የምክክር ስራ ጭምር ራሱ ጨምሮ ቢሰራው አሁን እንኳን የምክክር ስራው ተሰርቷል። ግን ከዚህ በኋላ በባለቤትነት ጉዳዩ ለፍትህ ሚኒስቴርም ለሌላ አካልም ሳይሰጥ ይሄንን ጉዳይ በባለቤት ሌላም ሀገር የሚደረገው ብዙ ጊዜ የሽግግር ጊዜ ፍትህ ኮሚሽን ይቋቋማል እና በያ ኮሚሽን ነው የህዝብ ቅቡልነት ይኖረዋል። ተጠሪነቱ ለምክር ቤት ነው የሚሆነው። ታማኒነት ኖሮት የህዝብን ተሳትፎም የመጨመር እድል ስላለው በዛ አግባብ ነው መሄድ ያለበት። ግን በመንግስት በኩል ምን እንደታሰበ በዚህ ደረጃ እስካሁን ድረስ ግልጽ አይደለም። ይሄን ነገር ፍትህ ሚኒስቴር እስከመጨረሻው ይዞት ይቀጥላል ነው ይዞት የሚሄደው የሚለው ነገር በፖሊሲውም ላይ በግልጽ አልተመለከተም። የሌሎች ሀገሮች ልምድ ሲነሳም ፖሊሲው ላይ በባለቤትነት የሽግግር ፍትህን ማን ይዟል የሚለውን ነገር ፖሊሲው አይጠቅስም በዝርዝር ነገር ግን መሆን ያለበት ፍጹም ከመንግስትም ከሌሎች አካላትም በተለይ ደግሞ ተጽዕኖ ሊፈጥሩ ይችላሉ ሂደቱ ላይ ተብሎ የሚታሰቡ አካላት ሁሉ የተጠያቂነት ጉዳይ ስላለበት ገለልተኛ የሆነ አካል ይዘው ፕሮሰሱ ወይም ሂደቱ ሳይደናቀፍ የተፈለገውን ግብም ይመጣል፣ ለሀገሪቷም የሚጠቅም ነገር ማምጣት ይችላል ብዬ ተስፋ አደርጋል። ሌላው የህግ ባለሙያ አቶ ያሬድ ስዩም በበኩላቸው በቀጣይ አደረጃጀቱን ከፍትህ ሚኒስቴር ውጭ እንዲዋቀር ማድረግ ካልተቻለም በሽግግር ፍትህ የመንግስት አካላት ተጠያቂነት ቢያስፈልግ ለመተግበር አስቸጋሪ እንዲሆን ያደርገዋል። ይላሉም አንድ ዋና ነገር ይሄ ነገር እንዲሳካ የሽግግር ፍትህ የሚባለውን ነገር የሚያስፈጽመው አካል ገለልተኛ ነው የሚለው መሰረታዊ ነው። ስለዚህ እኔም በግሌ ከፍትህ ሚኒስቴር ወጥቶ በተቻለ መጠን ገለልተኛ የሚሆን አካል ቢኖር ተገቢ ነው። በምናልባት በሽግግር ፍትህ ስርዓት ውስጥ በራሱ ተጠያቂ የሚሆኑት አካላት አንዳንዶቹ መንግስት ውስጥ ያሉ አስፈጻሚ ውስጥ ያሉ ሰዎች ሊሆኑ ይችላሉ እና ይሄ የፍትህ ሚኒስትር ስር ሆኖ ምን ያህል ከጽኖ ውስጥ አይወድቅም ሁ በመደበኛው የፍትህ ስርዓት ሰፊ ስልጣን ያለው የፍትህ ሚኒስትር በዚህኛውም ውስጥ ተመሳሳይ ስልጣን እንዲኖረው የሚደረግ ከሆነ፣ ሂደቱን የመቆጣጠር ሁኔታ የሚኖር ከሆነ ምንም እንኳን ገለልተኛ ናቸው እዛ ስር ቢዋቀሩም የሚል ክርክር ባንድ በኩል ቢኖርም ትንሽ አጠራጣሪ ሊያደርገው ይችላል። ይሄም አሁን ጊዜው ስላለ ለማረም ቢቻል የተሻለ ይመስለኛል። አስፈላጊነቱ ግን ብዙ የሚያከራከር አይመስለኝም። አሁን ባለው ሁኔታ እያንዳንዱን ሁኔታ እየቀጣ ማለፍ ብቻ ሳይሆን ወደፊት ምንድን ነው ሊሆን የሚገባው የሚለውንም ለመመለስ ስለሚያስችል ይሄ ከመደበኛው ስራ በተለየ ተቋማቱም ለምን ፌል አደረጉ የነበረው ችግር ሲፈጠር፣ አሁንስ ምን ይደረግ የሚለውም ጭምር ይታይ የሚችልበት እድል ስላለ ማለት ነው የሽግግር ፍትህ አንዱ ትልቁ ደግሞ ወደ ስድስት ምን እናርግ የሚለውንም አብሮ ለማየት ስለሚያስችል አስፈላጊነቱ በጣም ወሳኝ ነው። የሽግግር ፍትህ የተሳካ እንዲሆን የመንግስት ገለልተኛ የሆነ ሙሉ የፖለቲካ ፍቃድ መኖር የግድ ነው የሚሉት አቶ ያሬድ ኃይለማርያም፣ አሁንም ገለልተኛ የሆነ ኮሚሽን ማቋቋም ሊታሰብበት ይገባል ይላሉ። ብዙ የፖለቲካ ምስቅልቅል ከሆነ ሁኔታ የሚወጣ አገር በዛ ዙሪያ፣ በፖለቲካው ዙሪያ ያሉ ሰዎችም፣ ሌሎች ባለድርሻ አካላት ሙሉ ፍቃዳቸውን ሰጥተው ምንጠየቅ እንጠየቅ፣ ይቅርታ መጠየቅ ያለብን አካላት እንጠይቅ፣ በወንጀል መልክ የሚከሰሱ ሰዎች ይከሰሱ፣ የምንታረቅ እንታረቅ፣ ግን ሂደቱ ያስፈልገናል ብለው አምነውበት የሚገቡበት ሂደት ነው። ስለዚህ ከመንግስት የሚጠበቀው ነጻና ገለልተኛ የሆነ ኮሚሽን አዋቅሮ ሙሉ የፖለቲካ ፈቃደኝነቱን እና አስፈላጊ የሆነ የሎጂስቲክም፣ የገንዘብም፣ የበጀትም ፍቃድ መስጠት ማመቻቸት ነው። ከዛ በኋላ እንግዲህ ያ ኮሚሽን እንደኛ ምን አይነቱ የሽግግር ፍትህ ሂደት አይነት ለኢትዮጵያ ይጠቅማታል፣ ድጋሚ ተመሳሳይ ችግር ውስጥ እንዳንገባ የትኛው ሂደት ነው የሚያዋጣን በባለሙያዎች ያስጠናል፣ ባለሙያዎችን ያማክራል፣ የሌሎች ሀገሮችን ልምድ ያያል። ከዛ የመንግስት ስልጣን ላይ ያሉ ሰዎች መጠየቅ ባለባቸው ጉዳይ ጭምር ደግሞ ተጠያቂነትን ለመውሰድ ፈቃደኝነታቸውን ለኮሚሽኑ መስጠት አለባቸው። በዛ መንገድ ይሄ የደቡብ አፍሪካውን የሌሎች ሀገሮችንም ሩዋንዳንም ወደ ላቲን አሜሪካን ሄደን ልንቀንስማቸው የምንችል የተለያዩ ሀገር ልምዶች አሉ። እነዛን ልምዶች ከነዛ ሀገሮች ደግሞ ጥሩ የምንላቸውን ነገሮች እንወስዳለን። ካለበለዚያ ግን ለምሳሌ የተፈጸሙ ጥፋቶች የወንጀል ተጠያቂነትም አብሮ ይኑር ቢባል ና ቅድም እንዳልከው በዚህ አሁን በሰሜኑ ግጭት የመንግስት ታጣቂ ኃይሎች የመንግስት አካላት በየደረጃው ሊጠየቁ የሚችሉባቸው ነገሮች በራሱ በሰብአዊ መብት ኮሚሽኑ ና በተባበሩት መንግስታት በተደረገው ሪፖርቶች በይፋ በግልጽ ተቀም ተቀምጠዋል። ስለዚህ ያንን ተጠያቂነት ልታመጣ የምትችለው ገለልተኛ ወገን ሂደቱን ይዞ እስካፈጻጸሙ ድረስ ሊከታተልና ሊያስፈጽም የሚችልበት ስልጣን ስልጣንና ትብብር ስታደርግለት ነው። ግን ሂደቱ በመንግስት ከተያዘ ግን ሙሉ በሙሉ ሀገሪቷ ውስጥ ባለው በፍትህ ተቋማቶች ላይ ማህበረሰቡ ባለው የእምነት ማጣት የሚሆን ተጠራጣሪነትም፣ ባለው የፖለቲካም ጡዘት ሂደቱ ላይ ህዝቡ እምነት እንዳይጥል ያደርገዋል። እና ትልቁ ነገር ግን የመንግስት ቁርጠኝነትን የሚፈልግ ሂደት ነው የሽግግር ፍትህ ሂደት። የሽግግር ፍትህ ትግበራን በተመለከተ የቀረቡት የፖሊሲ አማራጮች በህዝባዊ ምክክሮች በሚገኙ ግብዓቶች የሚወሰን ቢሆንም በሰሜናዊ ሀገሪቱ ክፍል በነበረ ጦርነት ላይ ኤርትራ የነበራ ተሳትፎ የተጠያቂነት ሂደቱ ላይ የራሱ ተጽዕኖ ማሳረፍ አይቀርም ይላሉ የህግ ባለሙያው አቶ ያሬድ ኃይለማርያም። ኢትዮጵያ ውስጥ ያለው በተለየ ሽግግር ፍትህ ሂደቱን ከባድ ከሚያደርጉት ነገሮች አንዱ እና በተለይ የተጠያቂነትንም ጉዳይ ታደውም ከዚህ ከሽግግር ፍትህ ጉዳይ ከመነሳቱ በፊት የኢትዮጵያ ሰብአዊ መብት ኮሚሽን እና የተባበሩት መንግስታት ባወጡት የጋራ ሪፖርት ላይ በትግራይ ውስጥ ለተፈጸመው ከፍተኛ የሰብአዊነት ጥሰት የኤርትራ ወታደሮች እና ኃይሎች የጾታዊ ጥቃት በመፈጸም በተለያዩ መንገዶች ትልቅ ጥቃት አድርሰዋል ተብሏል እና እነዛ ሰዎች ተጠያቂ ለማድረግ ድንበር ተሻጋሪ የሆነ የስራ ያስፈልጋል። አንዱ ከባዱ ነገር ትግራይ ውስጥ መጥተው ጥቃት ፈጽመው በደል አድርሰው የወንጀል አድራጎት ፈጽመው ወደ ኤርትራ የተመለሱትን አካላት እንዴት ነው ተጠያቂ ማድረግ የሚቻለው የሚለው አንዱ ሁለት ገጽታዎች አሉት። አንደኛ የኤርትራ መንግስት ፈቃደኝነት ይጠይቃል። እሱ የመሆኑ እድል ለእኔ በጣም ጠባብ ነው። ሁለተኛ ነገር ግን አብዛኛዎቹ ጥፋቶችም በዚህኛው ሳይት መጠየቅ የማይፈልግ አካል የህወሓትም ሰዎች ይሁኑ በመንግስት በኩል አብዛኛውን ጥፋት ወደ እነዚያ ወደ ኤርትራ ወዳሉ ሰዎች ማላከክ ከተቻለ ተጠያቂነት መጠኑ ሊቀንሰው ይችላል እና ክፍተት ይፈጥራል። ለማንኛውም እና ትልቁ በተለይ የሽግግር ፍትሑ በእርቅ ብቻ የሚፈታ ከሆነ ብዙ ላይ አሳስብ ይችላል የኤርትራን መንግስት የእርቅ አካል እንዲሆን የዲፕሎማሲ ስራ ነው የሚጠይቀው። የሽግግር ፍትሁ የወንጀል ተጠያቂነትን ማዕከል ያደረገ ከሆነ ግን አንዱ ትልቅ እንቅፋት የሚሆንበት ተግዳሮቱ የኤርትራ ወታደሮች ትግራይ ውስጥ ለፈጠሙ ጥፋት ተጠያቂ የሚሆኑበት መንገድ ግን በጣም ከባድ ያደርገዋል እና የተሟላ ፍትህ እንዳይመጣ ምክንያት ይሆናል። የሽግግር ፍትህ ትግበራው በኢትዮጵያ ያሉት ትርክትን መሰረት ያደረጉ ቁርሾች እንዲፈታ ታስቦ ከተቋቋመው የብሔራዊ ምክክር ኮሚሽኑ ጋር የኃላፊነት መመሳሰል ሊኖር አይችልም ወይ በሚለው ሐሳብ ላይ የህግ ባለሙያው አቶ ያሬስ ስዩም ተከታይ ምላሽ ሰጥተዋል። ምክክር ኮሚሽኑ አጀንዳ መርቶ ባይቀር ብዙ ትርክቶች አሉ፣ ታሪክን ጨምሮ ያላግባቡን ነገሮች አሉ። እነሱ ላይ እንዴት ተግባብተን የሚለውንም ለማየት ይመስለኛል። ይሄ ግን ምንድነው የሰብአዊ መብት ጥሰቶች አሉ፣ የወንጀል ድርጊቶች አሉ፣ ሌሎችም ችግሮች አሉ። እነሱ የምትፈታበት ማዕቀፍ ነው። ስለዚህ ጎን ለጎን ሊሄድ ይችላል። ከዛ ውጭ አሁን ካነሳህልኝ አኳያ ለአራት ብልጭ እያሉ የሚጠፉ ነገሮች አሉ በእኛ ሀገር ሁኔታ ልክ ነው። ይሄኛው ግን ተገፍቶበት ከተኬደ የሽግግር ፍትህ በመደበኛው የፍትህ ስርዓት አንዳንዶቹን ነገሮች ማስተካከል አይቻልም፣ ከሰብአዊ መብትም ከሌሎችም ነገሮች፣ በተለይም ደግሞ ተመሳሳይ ነገር ወደፊት ከመከሰቱ አኳያ ሽግግር ፍትህ የራሱ ጥቅም አለው። እና እንደሱ ነው መታየት ያለበት። ከምክክር ኮሚሽኑ ጋርም አጣጥሞ መሄድ የሚቻል ነው የሚመስለኝ በእኔ በኩል። የሽግግር ፍትህ ሂደቱን የሚመራው ተቋም በማንኛውም መልኩ ቢደራጅም ከዚህ በፊት ተቋቁሞ የፈረሱት የእርቀ ሰላም ኮሚሽን አይነት ዕጣ ፈንታ እንዳይገጥመው ግን መንግስት ጥንቃቄ ማድረግ ይኖርበታል ይላሉ የኢትዮጵያ ሰብአዊ መብት ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም። የሚቋቋሙበት አላማ ከምን በተለይ መንግስት እነዚህን ኮሚሽኖች ሲያቋቁም ከምን አንግል ነው የወቅታዊ የፖለቲካ ትኩሳት አንድ የፖለቲካ አላማን ከግብ ለማድረስ ተብለው የሚቋቋሙ ሲሆኑ ያ የፖለቲካ የተፈለጉበት አላማ ወይ ይሳካል። ዋናው እንደ መርህ የተቀመጠው በህግ የተሰጣቸው ስልጣን መሳካት ሳይሆን ለወቅቱ ማስተንፈስ የሚፈልገው የፖለቲካ ትኩሳት ካለ ያንን ካሳኩ በኋላ ምናልባት እነዛ የተቋቋሙ ኮሚሽኖች ለመንግስት አስፈላጊ የሆነ ላይታዩ የሚችሉበት ነገር አለ እና አሁንም ከአንድ ፓርቲ ወይም ስልጣን ላይ ካለው መንግስት የመንግስት አካል የተወሰነ የፖለቲካ ፍላጎት ጋር ብቻ ተያይዘው ወቅታዊ የሆኑ የፖለቲካ ትኩሳቶችን ለማብረት፣ ለማረጋጋት ተብለው ሲሆን የሚሰሩት እነዚህ ተነሳሽነቶች፣ እንደዚህ አይነት አደረጃጀቶች ብዙ ርቀት ሳይሄዱ ይጨናገፋሉ። ትልቅ ረጅም ጉዞና ሀገራዊ ፋይዳቸውን ታስበው ከሆነ ለምሳሌ የድንበር ጉዳይ ላይ የሚመለከተው ኮሚሽን የድንበሮቹ ጥያቄዎች አልተፈቱም፣ ጥናትም አላረገም፣ ምን እንዳረገም ሳይታወቅ ፈረሰ። የእርቅ የተባለው ኮሚሽን እርቅ አገሪቷ ላይ አልወረደም ግን ፈረሰ። ስለዚህ አላማቸውንም ሳያሳኩ የተሰጣቸውን የስም ታይትል እንኳን አላማ ሳያሳኩ የፈረሱት እና እነዚህ ተቋማቶች ወይ በችኮላ ወይ ለአንድ የፖለቲካ ግብ ተቋቁመዋል። የማያስፈልጉበት ደረጃ ሲታይ ለመንግስት ይፈርሳሉ። አሁንም የዚህ እነዚህ አይነት ነገሮች እንዳይፈጠሩ ጥንቃቄ ያስፈልጋሉ። ከአጀማመሩ መነሻውን ለፍትህ ሚኒስቴር የተሰጠበት ነገር ለኔ ግልጽ ስላልሆነ ምናልባትም ተመሳሳይ ጣፈንታ ሊገጥመው የሚችልበት እድል ሊኖር ይችላል። ግን ዋናው ነገር የመንግስት አያያዝ እንዴት ነው የሚለው። ይሄንንም አይነት ግኝቶች ጥቅማቸው ይህ አካሄድ ይጎዳሉ። ለፍትህ ሚኒስቴር ወይ ለሌላ የመንግስት አካል ከተሰጠ ሂደቱ ብዙ ርቀት አይጓዝም። ኮሚሽንም ተቋቁሞለትም እንኳን በቂ ጥርስ ያለው በደንብ ግልጽ የሆኑ ስልጣኖች ያሉት ጉዳዮችን የማስፈጸም አቅም ያለው በገለልተኛ ሰዎች እየተወከለ ብዙ ባለድርሻ አካላት የተሳተፉበት ኮሚሽን ማቋቋም ከተቻለ የተሳካ ሊሆን ይችላል። ካለበለዚያ ግን ያው ትልቁ ችግር ምንድን ነው? የእነዚህ ነገሮች መጨናገፋቸው ብቻ ሳይሆን የሚያሳስበው ድግግሞሹ ከዚህ በኋላም የሚመሰረቱ ተመሳሳይ አይነት ስልጣን ትልቅ ሀገራዊ ፋይዳ ይዘው ሊሰሩ የሚችሉ ነገሮች ላይ ሕዝቡ እምነት እንዳይኖረው፣ እንዲጠራጠር፣ እምነት እንዲያጣ ሊያረግ ስለሚችል መንግስት ይሄንን ነገር በጥንቃቄ ቢያየው እና ቢያስቡበት ጥሩ ይመስለኛል። መንግስት የሽግግር ፍትህ ሂደቱን በሚቀጥለው ዓመት ለማስጀመር የፖሊሲ አማራጮች ላይ የሚደረጉ ውይይቶች በቶሎ እንዲጠናቀቁ እየሰራ ይገኛል። የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የሰሜን ኢትዮጵያ ጦርነትን ጨምሮ ባለፉት አራት ዓመታት የነበሩ ማንነት መሰረት ያደረጉ ግጭቶች የሽግግር ፍትህን አስፈላጊነት ያጎሉ ስለመሆናቸው በማስጀመሪያ ውይይቱ ላይ ገልጸዋል። ለዚህም በፌዴራል ደረጃ ብቻ ከ አስር ሺህ በላይ ሰዎች ከማንነት ጋር በተያያዘ ባጋጠሙ ግጭቶች ምክንያት መከሰሳቸውንም በማሳያነት አነስተዋል። በእርግጥ ኢትዮጵያ ተጠያቂነትን ያሰፈነ እውነተኛ የሽግግር ፍትህን አሁን ማሳካት ትችላለች ወይስ እንደ ቀደሙት መንግስታት ሙከራዎች ሆኖ ይቀራል የሚለው በቀጣይ የሚታይ ይሆናል። ለአሜሪካ ድምጽ አስማማየ ነው ዋሽንግተን ዲሲ።